ዜናቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባጭ። ይህ ጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ለዛሬ ያሰናደናቸውን ዝግጅቶች ይዘን ከመስታወት አረቃው ጋር አብረናችሁን ቆያለን። ሰላም እንደምናመሻችሁ የዛሬ ጥቅምት 22 2011 ዓ ም ምሽት ዝግጅታችንን እናስተዋውቃችሁ። በምዕራብ ኦሮሚያ ምዕራብ ወለጋ፣ ምስራቅ ወለጋና ቄለም ወለጋ ዞኖች ከፍተኛ ህዝባዊ የተቃውሞ ሰልፎች ሰሞኑን መካሄዳቸው ተገለጸ። የኦነግ አመራር ከመንግስት ጋር ተስማምቶ ከሆነ እዚህ አካባቢ ለምን መፍታት አልቻሉም? እዚህ በዚህ መሀል ለምን ይረበሻል? የሚል በህዝቡ መካከል ላይ ግጭቶች እዚ አካባቢ ነው የምሰሙት። ዘገባ አለን። በሌላ ዘገባችን ደግሞ ጠቅላይ ሚኒስትር አቢይ በበርሊን የሞቃ አቀባበል ጠብቋቸዋል። ጠቅላይ ሚኒስትር አቢይ በበርሊን የሞቃ አቀባበልን በተመለከተ ዘገባ ይኖረናል። አስተባባሪዎቹ ያሉት አለ። ሀያ ምናምን ዓመታት ውስጥ ምናልባትም ከዛም በላይ ለሆነ ጊዜ ለመጀመሪያ ጊዜ የኢትዮጵያ የሀገር መሪ በዚህ መልኩ የደመቀ አቀባበል ሲደረግለት ያየንበት ሁኔታ ነው ያለው። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን፣ ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ አለማት ቀፍ ዜናዎች ተመልሰን መጥተናል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕና ቀዳማዊት እመቤት ሜላንያ ባለፈው ቅዳሜ ፒትስበርግ፣ ፔንሰልቬኒያ ውስጥ በሚገኝ በአንድ የአይሁዶች ምኩራብ በደረሰ ጥቃት ለሞቱ አስራ አንድ ሰዎች ማዘናቸውን ለመግለጽ ዛሬ ወደዚያው ማምራታቸው ተገለጸ። አንዳንድ የአይሁድ መሪዎች ግን ፕሬዚዳንት ትራምፕ የነጭ ዘረኝነትን እስካላወገዙ ድረስ ባይመጡ ይመረጣል ማለታቸው ተሰምቷል። ዋይት ሀውስ ትላንት ዜናውን ይፋ ሲያደርግ በሰጠው መግለጫ ፕሬዚዳንቱና ቀዳማይት መቤት ወደ ታሪካዊቷ ከተማ በማምራት ለአሜሪካ ሕዝብ ያላቸውን ድጋፍና ለፒትስበርግ ሰለባ ቤተሰቦችም ሐዘናቸውን መግለጽ እንደሚፈልጉ አመልክቷል። በሌላ ዜና ፔንታገን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር አምስት ሺ ሁለት መቶ ወታደሮችን ከሜክሲኮ ጋር በሚያዋስነው ድንበር ማሰማራቱ ተገለጸ። የወታደሮቹ ወደዚያ ማምራት ዓላማ ወደ ዩናይትድ ስቴትስ የሚገቡ ፍልሰተኞችን ለመከላከል ነው ተብሏል። የዩናይትድ ስቴትስ የሰሜን እዝ ኃላፊ፣ ጄኔራል ቴራነስ ኦ ሹገርኔሲ ትላንት ለጋዜጠኞች ሲናገሩ የድንበር ደህንነት የሀገር ደህንነት ነው ማለታቸው ተሰምቷል። አሁን የሚላኩት አምስት ሺ ሁለት መቶ ወታደሮች ቀደም ብለው በሰሜኑ ብሔራዊ ጥበቃ ጓድ ስር ከሚገኙት ወደ 2100 ከሚጠጉ ሌሎች ወታደሮች ጋር ይቀላቀላሉ ሲሉም ጀነራሉ ተናግረዋል። ሜክሲኮ የሚገኙ ወደ 3500 ያህል ወንዶች፣ ሴቶች፣ ህጻናት ወደ ዩናይትድ ስቴትስ የሚያደርጉትን ጉዞ ጀምረዋል ያሉት ደግሞ የጉምሩክና ድንበር ጥበቃ ኮሚሽነር ናቸው። ዩናይትድ ስቴትስ ዜጎች ካልሆኑ ወይም ህጋዊ የመኖሪያ ፈቃድ ከሌላቸው ስደተኞች የሚወለዱ ህጻናትን ዜግነት እንደሚከለክሉ ፕሬዚዳንት ትራምፕ አስታወቁ። ፕሬዚዳንቱ ከኤችቢኦ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ከውጭ ሀገር ዜጎች የሚወለዱ ህጻናት አሜሪካ ውስጥ በመወለዳቸው የሚያገኙትን የዜግነት መብት እንደ መሪ በግል ባላቸው ስልጣን ለመገደብ ማቀዳቸውን የገለጹት እናም አሉ ትራምፕ፣ ጉዳዩ በሂደት ላይ ነው፣ ተግባራዊም ይሆናል። ፕሬዚዳንት ፕሬዚዳንቱ አክለውም በዓለም ውስጥ ካሉ ሀገሮች እኛ ብቻንን ከውጭ መጥተው ልጅ ሲወልዱ ልጆቻቸው ከሌሎች ጥቅማጥቅሞች ጋር የዩናይትድ ስቴትስ ዜጎች የሚሆኑባት አገር ያለን ሲሉ ተናግረዋል። ትክክል ያልሆነ ነገር በመሆኑ መቆም አለበትም ብለዋል ትራምፕ በዚሁ ቃለ ምልልሳቸው። የሆነ ሆኖ ግን ዩናይትድ ስቴትስ ብቻ ሳትሆን ሌሎች ወደ አርባ ያህል ሀገሮችም በመወለድ ዜግነት እንደሚሰጡ ይታወቃል። ይህንን በመወለድ የሚገኝ የዩናይትድ ስቴትስ ፖሊሲ መለወጥ ገና በርካታ የሕግ ጥያቄዎችን እንደሚያነሳ ባለሙያዎች ይናገራሉ። በቅርቡ የተፈጸመው የደቡብ ሱዳን የሰላም ስምምነት ለማክበርና ለማጠናቀር በመጪው ረቡዕ ጁባ ላይ ታላቅና ደማቅ ስነስርዓት እንደሚካሄድ ታወቀ። ለዚሁ በዓል ባለፈው ቅዳሜ በመቶዎች የሚቆጠሩ ደቡብ ሱዳናውያን የጁባን መንገዶች እንደ ወትሮ በመኪና ሳይሆን በእግር መጓዛቸው ተሰምቷል። በአሁኑ በአውሮፕላን ጣቢያ አካባቢ፣ በትምህርት ቤቶች፣ በጁባው የሆስፒታል ቅጥር ግቢ፣ በትምህርት ማሰልጠኛ ተቋም በተካሄደው የጽዳት ዘመቻ ወታደሮች፣ ሲቪሎችና ጠቅላላው የማህበረሰብ አባላት መሳተፋቸውም ታውቋል። በተለይም የነጻነት ሆስፒታል በሚባለውና ዩክሮን የገበያ ስፍራ በተካሄደው የጽዳት ዘመቻ ወደ ሁለት መቶ ያህል ወጣቶች ከመለዮ ለባሹ ጋር በመተባበር ተሰማርተዋል። በመጨረሻም ኑሮ ዩናይትድ ስቴትስ ውስጥ የነበረው የሳውዲ አረቢያው ጋዜጠኛ ጀማል ሀሾጊ ኢስታንቡል ውስጥ በሚገኘው በሪያድ ቆንጽላ ጽህፈት ቤት ግቢ እንዲገደል ትዕዛዝ የሰጠው ማን እንደሆነ ሳውዲ አረቢያ መናገር አለባት ሲሉ የቱርኮ ፕሬዚዳንት ታይብ ኤርዶጋን ጥሪ አቀረቡ። ኤርዶጋን ለፓርላማ አባሎቻቸው ዛሬ ማክሰኞ ባሰሙት ቃል የሀሾጊ የግድያ ምርመራ በአፋጣኝ መጠናቀቅ አለበት ሲሉም አሳስበዋል። ይቅርታ የሌለው ነገር ነው የሚሉት የቱርኩ መሪ ሳውዲ አረቢያ ውስጥ በእስር ላይ የሚገኙት አስራ ስምንት የሳውዲ ተጠርጣሪዎች በአስቸኳይ እንዲላኩም ጠይቀዋል። እስካሁን የት እንዳለ ያልታወቀው የሟቹ ጋዜጠኛ እስክሬን የሚገኝበት ስፍራንም በማፈላለግ ሳውዲ እንድትተባበር ቱርክ ጠይቃለች። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። Bambino. የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር። የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ፕሮግራማችን ነው። ወደ ቀዳሚው ዘገባችን እናልፋለን። በምዕራብ ኦሮሚያ ምዕራብ ወለጋ፣ ምስራቅ ወለጋና ቄላም ወለጋ ዞኖች ከፍተኛ ሕዝባዊ የተቃውሞ ሰልፎች ሰሞኑን መካሄዳቸው እየተገለጸ ነው። ተቃውሞ መንገድ መዝጋትና የከተሞች እንቅስቃሴን እስከ መገደብ የደረሰ መሆኑንም ነዋሪዎች ተናግረዋል። ሙክታር ጀማል ዝርዝሩ ልኮልናል። ተቃውሞ ሰልፉ ከምዕራብ ወለጋ በተጨማሪ በደቡብ ወደ ጉጂ ዞንም መስተዋሉን ነው በአካባቢው ያናገርኳቸው ሰዎች የነገሩኝ። የሁለቱም አቅጣጫ የተቃውሞ ሀሳቦች የመልካም አስተዳደርና የመሠረተ ልማት ጥያቄዎች እንዳሉ ሆነው በተመሳሳይነት የሚንጸባረቁት መንግስት የኦሮሞ ነጻነት ግንባር በግድ ለማስፈታት የሚንቀሳቀሰውን እንቃወማለን የሚል መሆኑንም ነው የሚናገሩት። ዋናው ያው በህዝቡ እዚህ አካባቢ ትንሽ መንገድ እየተዘጋ ነው፣ ተቃውሞች ይታያሉ። ነገር ግን መንስኤው አንደኛው በኦነግና በመንግስት መካከል ያለው ስምምነት ለምን ተግባራዊ አይሆንም እየተባለ ነው እዛ ላይ በአንዳንድ ቦታዎች ደግሞ ያለመረዳዳት ነገሮች አሉ። መንግስትም እዛ ላይ ያለውን ነገር ግልጽ ሊያደርግና ህዝቡ እንዲያረጋጋ ጥሩ ነው። እውነትም በአንዳንድ ቦታዎች ሰላማዊ ሰልፍ ይታያሉ። በተለይ ደግሞ ህዝቡ መካከል አሁን ትንሽ ብዥታ ያለው ላይ ያለው የሆነ አመራር ከመንግስት ጋር ተስማምቶ ከሆነ እዚህ አካባቢ ለምን መፍታት አልቻሉም? እዚህ በዚህ መሀል ለምን ይረበሻል የሚል በህዝቡ መካከል አለ። ግጭቶቹ እዛ አካባቢ ነው የምሰሙት። ሌላኛው ያናገርኩት ሰው ደግሞ በቤጊና ጊዳሚ አካባቢ ከፍተኛ የመንግስት ወታደር በከባድ ተሽከርካሪ እየታገዘ መንቀሳቀሱን ፣ ተኩስም ሲከፈት እንደነበረ ማየቱን ነው የሚናገረው። ከትናንት ጀምሮ አስራ አምስት ኦራል የወያኔ ጦር ነው የመጣው ከትናንት ጀምሮውም በምዕራብ ወለጋ በቤጊ ጊዳሚ ድንበር እየዘለቁ እያሉ የኦሮሞ ነጻነት ግንባር ጦርን አምጡ እያሉ ሕዝብ እያንገላቱ ነበር በዚህ የተነሳም ግጭት ተፈጠረ ይህንን ጉዳይ ከመንግሥት አካል ለማጣራት በተለይ ከፌዴራልና ክልል ከፍተኛ ጥረት አድርጌ አለሁ ከኦሮሚያ ብሔራዊ ክልላዊ መንግሥት የክልሉ ጸጥታና አስተዳደር በተደጋጋሚ ስልክ ብደውል አይነሳም። የኦሮሚያ ብሔራዊ ክልላዊ መንግሥት ፕሬዚዳንት ጽህፈት ቤትም በተደጋጋሚ ሞክሬ ሳይሳካልኝ ሲቀር የክልሉ ምክትል ፕሬዝዳንት ወይዘሮ ጠይባ ሐሰን ለአጭር ጊዜ አግኝቻቸው ስብሰባ ላይ መሆናቸውን የነገሩኝ በፌዴራል ደረጃ የመከላከያ ሚኒስቴር የህዝብ ግንኙነት ኢንዶክትሪኔሽን ዳይሬክተር ጄኔራል መሐመድ ተሰማና የፌዴራል ፖሊስ ጄኔራል ምክትል ኮሚሽነር መላኩ ፈንታ ስልካቸው ላይ ብሞክር የሁለቱም ስልክ አይሰራም። የመንግሥት አካል መልስ ፍለጋ አሰሳየን ወደ ምዕራብ ወለጋ አወረድኩኝ። የኦሮሞ ዴሞክራቲክ ፓርቲ ጽህፈት ቤት ኃላፊ አቶ አብደታ ዋጋሪን አግኝቼ በአካባቢው ስለተስተዋለው ነገር ይህን ነግረውኛል። አይ በተጨባጭ የምናውቀው ነገር ባይኖርም በወሬ ደረጃ የሚወራ ስላለ የትኩስ አይነት ይሰማል መቼም ኃይል ግንባር ለግንባር ሰርቪስ አብሮ ስመጣ ማለት ነው። ያኔ ትኩስ ሊኖር ስለሚችል ይኖራል የሚል ግምት አለን። በወሬ ደረጃም ስለሚወራ እዛ አካባቢ በበጊና ወደ ግዳሚ የሚወስድ መንገድ አለ። በዛ አካባቢ ትኩስ የሚሰማበት ሁኔታ ይኖራል የሚል በወሬ ደረጃ ይሰማል። ያው ወደዛ የሚያስኬድ መንገድ ብዙም እስከዚህ የሚያስፈቅድ ስለሆነ የእኛም በወሬ ደረጃ ነው የሚሰማው እንጂ ይሄ ነው የሚባል በተጨባጭ የምናውቀው ነገር የለም። የሰልፈኞቹ ጥያቄ የሆነው አንዱ የኦሮሞ ነጻነት ግንባር ሰራዊትን በተመለከተ ምን ቢፈጠር ነው የህዝቡ ተቃውሞ ሰልፍ ጥያቄ የሆነው ስል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳን አግኝቼ ጠይቄያቸዋለሁ። በመንግስትና በኦሮሞ ነጻነት ግንባር በኩል ያው በመሀላችን ያለውን ስምምነት ለመቶ እርጎም እየተንቀሳቀስን ነው። እኛ እንደሚገባን እና እንደምናቀው ይሄ በብዙ ቦታ እና በስፋት እየተካሄደ ነው። በምዕራብ ኦሮሚያም እንደዚህ ይሄ በኤርትራ ላይ እንዴት እንደሚውል ጀምረናል። ይህንን ለማጠናከር እየተንቀሳቀስን ነበር። ይሄን ከዚህ ተነስቼ ወደ ምዕራብ እየሄድኩ ነቀምት ደርሼ ነው የተመለስኩት። ነቀምት ደርሼ ለመመለስ ምክንያቱ ወታደራዊ ዘመቻ በብዛት መኖሩ ነው። ህዝቡም ከዛ ተነስቶ ነው ጥያቄ እያነሳ ያለው። ጥያቄው የትጥ ማስፈታትና ለሱ ማስፈታት ሳይሆን እንደሚገባል። ይህ ሁሉ በዚህ ሰላም ባለበት የኛ ጦርም ባለበት ቦታ ከመንግስት ጋር እየተነጋገርን ስምነታችን ስራ ላይ ለማዋል እየተንቀሳቀስ ነው። ይህንን ነው የሚያቆመው ለህዝቡ መግለጫ ሰጥተናል ይሄ ባለበት ሁኔታ ለምንድነው ፋት ያለው የወታደራዊ እንቅስቃሴ የሚኖረው የሚ በኦሮሞ ነጻነት ግንባርና መንግስት ተመካከል የነበረው ግንኙነት በሂደት እየተካረረ መልሶች በመግለጫና ከሩቅ የሚሰጣጡ የሚመስል ነገር ያለ ይመስላል ይላሉ ሀሳብ ሰጪዎች። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ የኦነግ ትጥቅ መፍታትን በተመለከተ መፍታት እንዳለባቸው በአጽንኦት መናገራቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድም ኦነግ ትጥቅ አልፈታም ይላል ብዬ አላስብም በሚል ሀሳብ መስጠታቸው የቅርብ ትውስታ ነው። ኦነግና መንግሥት ደግሞ የጋራ ጉዳዩን የሚነጋገርበት ኮሚቴ እንዳለው ሲገለጽ የነበረ ኮሚቴውም በጋራ እንደሚንቀሳቀስ የተገለጸ ነበር። በጋራ ተነጋግሮ ጉዳዩን መፍታት እየተቻለ ወደ መግለጫና ሚዲያ ጉዳዩ እንዲመራ የተደረገው በምን ሂደት ነው ስል ነው አቶ ዳውድ ኢብሳን የጠየቅኳቸው። እኛ በበኩላችን ከብዙ በዚህ ጉዳይ ወደ መግለጫ አልቸኮንም፣ ብዙም አልቸኮንም፣ ወደ ሚዲያም ብዙ አልቸኮንም። በዚህ ጉዳይ ላይ በጣም ፎከስ ያደረግነው ስምነታችን በሁለቱ ግንኙነት አካሎች የተመሰረቱ አሉ። መስመር አለ፣ የግንኙነት መስመሩ ከመንግስት ባለስልጣን ገንግኖች ጋርም በዚህ ላይ ውይይት አድርገን እየተንቀሳቀስን፣ ይሄ እንዳለ ሆኖ ግን አንዳንድ ቦታ አላስፈላጊ በጣም ተለቅ ያለ የወታደራዊ እንቅስቃሴ ተደረገ። ይሄ እንግዲህ መንግስት ነው በውስጡ መፈተሽ ያለበት። አብረን እየሰራን እያለን ለምን ይሄ ነው እንደዚህ ሆነ የሚለውን መንግስት በውስጡ መፈተሽ ያለበት ብለን ነው የምናምነው በበኩላችን። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ። የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። ጀርመን ውስጥና በሌሎችም የአውሮፓ ሀገሮች የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በኢትዮጵያ መንግስት ላይ ሲያካሄዱ የቆዩቸውን የተቃውሞ ሰልፎች ከዚህ ለብዙ ዓመታት በማስተናገድ የሚታወቀው በርሊን ከተማ እምብርት ላይ የሚገኘው ብራንደንቡርግ ዛሬ ለጠቅላይ ሚኒስትር አብይ የወጣ የድጋፍ ሰልፍ አደባባይ የድጋፍ ሰልፍ ታይቶበታል። የሰልፉ አስተባባሪዎች ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ሁኔታው የቀደመውን ታሪክ የሚያውቁትን ፖሊሶች ሁሉ አስገርመዋል ብለዋል። ጽዮን ግርማ ዝርዝር አላት። ለሁለት ቀናት የስራ ጉብኝት ዛሬ ጀርመን በርሊን ከተማ የገቡትን የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ለመደገፍ ሰልፍ የተወጣበት የከተማው እምብርት የሚባለው ብራንዶርን ቡርግ አደባባይ ከተቃውሞ ውጪ የድጋፍ ሰልፍን ካስተናገደ ከሀያ ዓመታት በላይ እንዳስቆጠረ በበርሊን የኢትዮጵያውያን ማህበረሰብ ሊቀመንበርና የጠቅላይ ሚኒስትሩን አቀባበል ኮሚቴዎች ከሚያስተባብሩት አንዱ አቶ ታደሰ ቶላ ለአሜሪካ ድምጽ ተናግረዋል። ይህ ደግሞ ከዚህ ቀደም የተቃውሞ እንቅስቃሴው ሲካሄድ የጸጥታ ሁኔታውን ሊቆጣጠሩ ይወጡ የነበሩ የጀርመን ፖሊሶችን ሳይቀር አስገርመዋል ይላሉ አቶ ታደሰ። ብዙ ጊዜ ፕሮቴስት ለማድረግ ነው ስና እንደ በፊቱ የጠበቁት ፕሮቴስት ነበረ። ነገር ግን አይ አሁኑ የድጋፍ ሰልፍ ነው እና እነሱ ራሳቸው ተገርመዋል እና ለአመታት እዛ ቦታ ላይ ስናደርግ የነበረው እንደሚታወቀው ያው ፕሮቴስቶችን ነው የነበረው ተቃውሞችን ነው እና አሁን በራሳቸው ፖሊሶቹም ብዙ ጊዜ የምንጠይቀው አንድ ቦታ ላይ ነው። አፕላይ ላይ የምናደርገው ና ኦልሞስት ያቁናል እና በጣም የገረማቸው ሁን እና እኛም የሆነ ስሜቱ እራሱ በጣም ደስ የሚል ስሜት ነበር። በሰቡ ለፈነ ያለ እየጨፈረ ነው የተቀበለው እና ከወትሮ በጣም የተለየ ነጮቹም ብዙዎቹም መጥተው ቦታው ላይ ፎቶግራፍ ሲያነሱ እንደዚህ ነው ናም ስልል የነበረውንም አንዳንድ ወረቀቶች በታስመናል ምን እንደሆነ ማስመሰል ያለው ህብረተሰብ ለሌላውም ህብረተሰብ እንዲያውቀው በሚል እና በጣም ደስ የሚል ፊሊንግ ነበረ የነበረው። እውነት ለምናል ለምንድን ነው እንደዚህ የምታደርጉት የተደሰታችሁት ከተቃውሞ ወደ ድጋፍ የተቀየራችሁት እንደው ምንድን ነው ምክንያታችሁ? እርስዎ ምንድን ነው ምክንያቶት? እኔ እንዲህ በጣም ቅርጆ ጥያቄ ነው። እንግዲህ ለሀያ ሰባት ዓመት ስንቃወመው የነበረው የነበረውን እና እኛ የምንናገረውን ቋንቋ የሚናገር ሰው መጣ እንደመሪ። ይሄ ምንም ያልታሰበ በዚህ ፍጥነት እንደዚህ አይነት ነገር ይከሰታል ብለን ባላሰብንበት ሰዓት እኛ የምንናገረውን ቋንቋ የሚናገርልን ሰው እኛን ሆኖ ነው የመጣው የኔን ቃል የሚናገርልኝ ሰው ነው ብዬ የምናገር ስላለ በዚህ ስሜት ነው ሁሉም ተነሱ፣ እና በዚህ በሶስትና በአራት ወራቶች ውስጥ ሀያ ሰባት አመት ያልተሰሩ በጣም ሜን የሆኑ ስራዎችን ሰጥቷል። የተጠበጠ የሚታይ የሚጠበጥ ውጣሰት ነው። በዚህ ምክንያት ሙሉነት አለን። በዶክተር አብይና በቲኒ በለማም እንዲሁም ገዱ። ጠቅላይ ሚኒስትር አብይ የፈረንሳይ ጉብኝታቸውን አጠናቀው ዛሬ በርሊን የሚገኘው ቴግል አውሮፕላን ማረፊያ ሲደርሱ ጀምሮ ከፍተኛ አቀባበል እንደጠበቃቸው የተናገሩት አቶ ታደሰ ከጀርመን መራሄተ መንግስት አንጌላ መርከል ጋር ተወያይተው ሲያበቁም ሳይጠበቁ በድንገት ኢትዮጵያውያኑ ወደሚገኙበት አደባባይ አምርተዋል ብለዋል። በበርሊን የኢትዮጵያ ኤምባሲ የቢዝነስ ዘርፍ አማካሪው አቶ ቴድሮስ ግርማ በበኩላቸው ጠቅላይ ሚኒስትሩ የጠበቃቸው አቀባበል ከዚህ ቀደም ያልታየ ነው ሲሉ የቀደመውን አስተያየት ያጠናክራሉ። በጀርመን በበርሊንና በዙሪያዋ የሚኖሩ ኢትዮጵያኖች በነቂስ ወጥተው ክቡር ጠቅላይ ሰፊ የተቀብሩበት ሁኔታ ነው ያለው። ደመቅ ያለ በጣም ቁጥራቸው ከፍተኛ የሆነ ኢትዮጵያኖች በአደባባይ ወጥተው ሀያ ምናምን ዓመታት ውስጥ ምናልባት ከዛም በላይ ለሆነ ጊዜ ለመጀመሪያ ጊዜ የኢትዮጵያ የሀገር መሪ በዚህ መልኩ የደመቀ አቀባበል ሲደረግለት ያየንበት ሁኔታ ነው ያለው እንግዲህ ይሄ አንድ ትልቅ ለውጥ ነው። በሀገራችን እየታየ የነበረውን ያለውን ለውጥ በስፋት በመደገፍ ጠቅላይ ሚኒስትራችን ከጎንህንን አይዞ በርታ ሀገራችን ወደፊት አራምዳት ሀገራችን ሰላም አስጠብቅልን በሚል ሰፋፊ መልዕክት ያሳለፉበት ነበረ መድረኩ። ጠቅላይ ሚኒስትሩ በርሊን ደርሰው ከቻንስለር አንጌላ መርከር ጋር ስላደረጉት ውይይትና ስላከናወኑት ተግባር አቶ ቴድሮስን ጠይቄያቸዋለሁ። እንዲህ ዛሬ ክቡር ጠቅላይ ሚኒስትሩ በርሊን ከገቡ በኋላ የመጀመሪያ ቆይታቸው ከጀርመኗ ቻንስለር አንጌላ መርከር ጋር በሁለትዮሽ ጉዳዮች ላይ የተወያዩበት ሁኔታ ነበር። የነበረው የሁለቱ ሀገሮች የፖለቲካ ኢኮኖሚና ማህበራዊ ጉዳዮች ስርን የበለጠ ለማጠናከር በሚቻልበት ጉዳይ ላይ ሰፊ ውይይት ያደረጉበት ሁኔታ ነው። ከዛ በኋላ እንግዲህ ኮምፓክት ዊዝ አፍሪካ በሚል የተዘጋጀ ጀርመን በጂ ትዌንቲ ማዕቀፍ ውስጥ የተዘጋጀ የኢኮኖሚ ትብብር ፕሮግራም ነበረ። እዛ ላይ ክቡር ጠቅላይ ሚኒስትራችንም አንድ ተጋባዥ እንግዳ ነበሩ። በዛ ላይ የሚሳተፉ እዛ ላይ ተሳትፈዋል። ጥሩ ውይይቶችን ያደረጉበት ነው። የኢትዮጵያን ኢንቨስትመንት እና የቢዝነስ አቅም ለታዳሚዎች ያስተዋውቁበት መድረክ ወስደውም ንግግር ያደረጉበት ሁኔታ ነው የነበረው። በኢኮኖሚው ትብብር በተለያዩ የጀርመን ካምፓኒዎች ወደ ኢትዮጵያ መጥተው ኢንቨስት ሊያደርጉ በሚችሉበት ሁኔታ ላይ እንዲሁም የነበረውን የፋይናንስ የልማት ትብብሮች የማጠናከር ሁኔታ፣ በሰላም በዲሞክራሲ ማጉልበት ረገድ ጀርመኖች በምን ሊያግዙ እንደሚችሉ፣ በተለይ ሀገራችን ውስጥ በአሁኑ ሰዓት እየታየ ያለውን ለውጥ ጀርመኖች በከፍተኛ ደረጃ በአውንታዊነት የሚመለከቱት መሆኑን ያወሱበት ነው። ቻንስለሯ ይህንን ለውጥ ለመደገፍ ፍላጎታቸውን ያገለጹበት ነው። በቀጣይም ጀርመን በሀገራችን ለሚኖረው የዲሞክራሲ ስርዓት ግንባታ እንዲሁም የሁሉንም ዜጎች ያሳተፈ የጋራ ሀገር ግንባታ ሂደት ውስጥ ጀርመን የራሷን ድርሻ ለመጫወት ፍላጎት ፈቃደኝነትን ያሳየችበት ሁኔታ ነው ያለው። ኢትዮጵያን እንደ አፍሪካ እንደ ሞዴል የመመልከቱ አዝማሚያ በስፋት እየጎለበተ የመጣበት ሁኔታ ነው ያለው። በተለይ በሰብአዊ መብት አያያዝ፣ በዲሞክራሲ ስርጨት ሁሉንም ያሳተፈ የፖለቲካ የሰፋ ስነ ምህዳር ከመፍጠር አንጻር ኢትዮጵያ የጀመረችውን በጎ ተምሳሌ ሌሎች አፍሪካዎችም እንደሚደግሙት ያላቸውን አመለካከ ተዘጋጀት እያነሱበት ነው። ቻንስ ደሯ እና በጣም መልካም የሚባል ጥሩ የሚባል ውይይት ያካሄዱበት በሌላ በኩል በትላንትናው እለት ከፈረንሳያው ፕሬዚዳንት ኢማኑዌል ማክሮን ጋር ከነበራቸው ውይይት በኋላ ዘላቂ ሰላም ማረጋገጥም በተመለከተ ጠቅላይ ሚኒስትር አብይ ያሉት አለ። ኢትዮጵያ ውስጥ የተሟላ ሰላም ማረጋገጥ የመንግስት ዋነኛው ስራ ነው። እንደ አቅጣጫ የምንከተለው ፖቴንሻል የጸብ ቦታዎችን ማስቀረት ዘላቂ ሰላም ማረጋገጥ ነው። አሁን ኢትዮጵያ ውስጥ የሚያጋጥሙ ግጭቶች ሊፈቱ ይገባል። ነገር ግን የጀመርነውን ሪፎርም ሊያስቆሙ ይችላሉ የሚል ስጋት የለንም። የጀመርነው ሪፎርም በሕዝብ የተጀመረ ሕዝብ የሚመራው ስለሆነ አይቆምም። እንደዚህ አይነት ግጫዋል በብዙ ባይላተራልና መልቲላተራል ኢሹ የተነጋገረና የተግባባን ሲሆን ከሁሉ በላይ በጅቡቲ እና በኤርትራ መካከል ያለውን ጉዳይ በኃላፊነት የመፍታትና በአካባቢያችን አስተማማኝ ሰላም እንዲኖር ፕሬዚዳንት መክሮን ቻምፒዮን እንዲያደርጉ የጠርኩላቸውን ጥያቄ ተቀብለው ከሚቀጥለው ሳምንት ጀምሮ ከጅቡቲና ከኤርትራ ፕሬዚዳንት ጋር በመነጋገር በዚህ አካባቢ ያለውን ችግር ለመቅረፍ ያላቸውን ፈቃደኝነት አረጋግጠዋል። የፈረንሳዩ ፕሬዚዳንት አማኑኤል ማክሮን በመጪው መጋቢት ወር ኢትዮጵያን እንደሚጎበኙም እቅድ መያዙ ተገልጿል። በሌላ በኩል ጠቅላይ ሚኒስትር አብይ ዛሬ በአፍሪካ የመዋለ ነዋይ ፍሰት ላይ የተነጋገረ ያለ ከፍተኛ ስብሰባ ጀርመን ዋና ከተማ በርሊን ውስጥ እየተካሄደ ነው። በዚህ ላይም ይሳተፋሉ። በጉባኤው ላይ የኢትዮጵያውያንን ጠቅላይ ሚኒስትር አብይ አህመድን ጨምሮ የአስራ አንድ አፍሪካ ሀገሮች መሪዎች እየተሳተፉም ይገኛሉ። ስብሰባው እስከ ምሽት ድረስ በዝግ የሚቀጥልም ይሆናል ተብሏል። በሌላ በኩል ይህንኑ ሲያከናውኑ ከቆዩ በኋላ በነገው ዕለት ወደ ፍራንክፈርት ሀያ አምስት ሺህ ሰዎች ይታደሙበታል በሚል ግምት ወደ ተያያዘ ስታዲየም አቅንተው ከኢትዮጵያውያንና ትውልደ ኢትዮጵያ ጋር ውይይት ያደርጋሉ። ዝግጅቶችም ይኖራሉ ተብሎ ይጠበቃል። የነገውን ዝግጅት ከሚያስተባብሩት አንዱና የጸጥታ ጉዳይ አስተባባሪ የሆኑት አቶ አለም ታደሰን በጉዳዩ ዙሪያ አጠር ያለ ንግግር በስልክ ጠይቂያቸው ነበር። ለለፉት ሀያ ሰባት ዓመታት ሀገራችንን ያስቸገር ኃይል የነበረ ያው ቸው ያሉት ኢህአዴግ የሚባል ተቋም ያን በመቃወም ብዙዎቻችን ከዚህ ስርዓት ጋራ ብዙ ነበርነት መክንና እናረግ ነበር። በውጭም ሀገር ሆነን ሀገር ውስጥም ያለው ሕዝብ እንደሚያደርገው ማለት ነው። ምክንያታዊ ያደረገን ምክንያት ያው የሀገራችንን ሕዝብና ሀገራችንን ሊጎዳ የሚችል ስርዓት ነው ብለን ስለምናምን ነው። ሰዎቻችን ጠቋሚ የሆነን የተነሳ ነው። አሁን ግን ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ ጀምሮ ስለ ኢትዮጵያ ታላቅነቷን፣ ክብሯን ዘመቻ አይነት ስለጀመሩ ይህንን ብዙ ኢትዮጵያዊ ልየዛው የሚችለው እውነት ስለሆነ እኔም ከዛ አኳያ ትክክል ነው ብዬ ስለማመት ነው። ወደዚህ ከስር ስገባ ይቻልኩ። ምን ያህል ዝግጅት አድርጋችኋል? የኢትዮጵያውያኑ ስሜት ምንድን ነው? በፍራንክፎርት ከተማ የሚገኘውን ትልቁን ስታዲየም ነው የተከራየ ነው። ኮሚቴው አስተባባሪ ኮሚቴው አማካኝነት ከሀያ ሺህ ሰው በላይ ይመጣል ብለን ግምት ስላለን ያ ስቴዲየም ደግሞ አሁን የአየር ጠባዩ የተበላሸ ስለሆነ የአውሮፓ ቅዝቃዜ ናብሊኖሮች የሚል ትልቁን አሬና ነው ይወሳል ነው እንደሱ አይነት በኋላ ደግሞ ኮሚቴዎች በተለያየ አወቃቀር ተዋቅረን ሚዲያ፣ በማህበራዊ ጸጥታ፣ በሴቶችና ወጣቶች ጉዳይ እንደዚህ በሚል አይነቶች ተደራጅተን ህብረተሰቡን ህብረተሰቡ ጋር በመድረስ ይሄ ዝግጅት እንዲያምር ጥረት እያደረግን ነው። እንግዲህ የሚጠበቀው እንግዶቻችን ናቸው ማለት ነው። ማን ነው ወጪያችሁን የሸፈነው? ትልቅ ስቴዲየም ነው የተከራያችሁት በጣም ብዙ ወጪ እንደሚሆን ይገመታል። እና ግጥ ነው። ወጪው ብዙ ነው። ወጪው ከኢትዮጵያ መንግስት እንደሚሸፈን በቆንስላ ጽ/ቤት በኩል ተረጋግጦልን ነበር። ሆኖም ግን እዚህ የምንገኘው ደግሞ የኮሚቴ አባላቶች አንድ የስፖንሰር ኮሚቴ አቋቁመን በዚህ ስፖንሰር ኮሚቴ አማካኝነት የተወሰኑ ገቢዎችን አግኝተናል እና ገቢው እንግዲህ ውጤቱን ውልፍ ለማላቀው ይሄናል ነው። ልጆቻችንም ግን ያንን ወጪ ለመሸፈን እኛም የተቻለን ጥረት እያደረግን አካባቢ እንግዳ ተቀባዮች ስለሆነ ፍራንክፈርቶች ዙሪያ ያለውን ህብረተሰብ ማስተባበር አንድ ስፖንሰር ኮሚቴ ምን እየሰራ ነው ያለ ምን ያህል ነው ወጪ፣ በአጠቃላይ ወጪ ይሄን ያህል ነው ብሎ ለመገመት ይከብዳል። የስቴዲየሙ ብቻ ወጪ ወደ መቶ ሰላሳ አራት ሺ ወይ አካባቢ ነው። ከዛ ውጭ ደግሞ ተሽከርካሪዎች፣ የተለያዩ ወጪዎች፣ ፖስተር የማሳተም ፖስተር የማባዛት ፖስታ ምን ስጨምሪ ወጪ ወደ ላይ ሊወጣ ይችላል የሚል ግምት አለ። ተቃውሞም ሊኖር ይችላል የሚል ግምቶች ነበሩ። ምክንያቱም በታሰበው መንገድ ኢትዮጵያ ያለው ሁኔታ አልሄደም፣ ብዙ ችግሮች እየተፈጠሩ ነው የሚል ነገር ስለነበረ እንደሱ አይነት ግምቶችም ነበሩ እና ከጠቅላይ ሚኒስትሩ ጋር የሚነሱት ጥያቄዎች ጠቅላይ ሚኒስትሩን ኢትዮጵያን በተመለከተ ሊቀርቡ ከታሰቡ ጉዳዮች ላይ አንኳር አጀንዳዎቹ ጋር በተያያዘ ያለው ነገር ምንድን ነው? እርግጥ እንዳልሽው ያው ተቃውሞ ሊኖር ይችላል የሚል አይሆን እዚሁ ከአስተባባሪ ኮሚቴ ውስጥም ይሄን ዝግጅት ተቃወሟሉ ምክንያቱ ምክንያት የተደረገ የምክንያቱ ደግሞ በአዲስ አበባ የታሰሩ ወጣቶች ስለነበሩ እነዚህ ወጣቶች መፈታት አለባቸው የሚል ጥያቄ እዚሁ ከአስተባባሪ ኮሚቴ ውስጥ በተነሱ አባላት ይሄ ተቃውሞ ከዚህም ተሰምቷል ማለት ነው። ከዛ አኳያ ይሄ ነገር መሬት ባይረክት ኖሮ እዚህም አካባቢ ያለው ኅብረተሰብ ይህንን የጠቅላይ ሚኒስትሩ መምጣት ሊቃወም ፈቃደኛነቱን የገለጸልን ሁኔታዎች እንዳሉ እረዳለሁ። ከጠቅላይ ሚኒስትሩ ጋር በሚኖረው ንግግር ምንድን ነው የሚነሱት አንኳር ጉዳዮች? በእናንተ በኮሚቴው በኩል የምታውቁት ጉዳይ አለ? የምታውቁት ነገር አለ? ከድጋፉ ከአቀባበሉ በተጨማሪ እንደ እኔ ምልሽ ብዙ የሚቀሩ ስራዎች አሉ። ሀገራችን ላይ የህግ የበላይነት አለመኖሩ እና አሁን የስርአት አልበኝነት ስራ በሀገሪቱ ውስጥ እንደዚህ ነቅሶ መታየቱ የእሳቸውን አመራር የሚጠይቅ ጉዳይ ይመስለኛል። እና እነዚህ አይነት ነገሮች መጠየቃቸው የማይቀር ይመስለኛል ሳረዳ በተጨማሪ ደግሞ ባለፈው ስርዓት ባለመመቸት ከፍተኛ ቁጥር ያለው ወጣት በባህር በርም በመርከብም አድርጎ እዚህ የገባል። ከፍተኛ ቁጥር ያለው ኢትዮጵያዊ ይገኛል በጀርመንም በሌሎች አውሮፓ ሀገሮችም፣ አብዛኛው ግን በጀርመን ነው የሚገኘው። የእነዚህም ልጆች የወደፊት እጣ ፈንታ ምንድን ነው የሚለውን ነገር ጠቅላይ ሚኒስትሩ እንደሚጠየቁ ይገባኛል። እነዚህ መነሻ አንኳር አንኳር ነገሮችን ነው አድማጮች፣ ጠቅላይ ሚኒስትሩ በነገ ዕለት የሚኖራቸውን ውይይት በተመለከተ ይዘን እንመለሳለን። ሰዎች እንግዲህ የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ያመሸነው ጽዮን ግርማና እኔም መስታወት አራጋውንን፣ ዝግጅታችንን ሲያቀናብርልን የቆየው ሞክቪል ያቤሮ ነው። በነገው ጉዟችን ንገናኝ